ጤና ይስጥልኝ አድማጮች፣ በዛሬው ጥንቅራችን በሳምንቱ በማህበራዊ መገናኛ አውታሮች ላይ መነጋገሪያ የነበሩ ሁለት ርዕሰ ጉዳዮችን እንቃኛለን። ከአንድ ዓመት በላይ በሳውዲ እስር ቤት የቆዩት ትውልደ ኢትዮጵያዊው ቱጃር ሼህ ሙሐመድ አላሙዲ መፈታት በኢትዮጵያውያን ዘንድ የተለያዩ ስሜቶችን አጭሯል። ሼሁ ለአገር ጠቅሟል የሚሉ የመብዛታቸውን ያህል የለም ከቀደመው አስተዳደር ጋር አብረው ህዝቡን በድሏል የሚሉ ሀሳቦች ተበራክቷል። ኢትዮጵያውያን ደማ ድል በተጎናጸፉበት የዱባይ ማራቶን ከደጋፊዎች መካከል ከፍ ተደርጎ የታየው የኢትዮጵያ ካርታ በርካታ ትውልደ ኤርትራውያንን አስቆጥቷል። አስተያየቶችን አሰባስብናል። አብራችሁን ቆዩም የሳውዲ አረቢያ መንግስት በሙስና ወንጀል ጠርጥሮ በቁጥጥር ስር ከዋላቸው ቱጃሮች አንዱ ናቸው። ያን ሰሞን ከሶስት ወር እስር በኋላ ገሚሶቹ መፈታት እንደጀመሩ እሳቸውም ሊለቀቁ ነው ከተባለ በኋላ ለአንድ ዓመት እስር ቤት ቆይቷል። ኢትዮጵያዊው ቱጃር ሼህ ሙሐመድ አላሙዲ ከአንድ ዓመት ከሶስት ወር እስር በኋላ ከሳኡዲ እስር ቤት የመለቀቃቸው ዜና በዚህ ሳምንት መሰማቱ በኢትዮጵያውያን ዘንድ የተለያዩ አመለካከቶች እንዲንጸባረቁ አድርጓል። ሼሁን የሚቃወሙ አስተያየት ሰጪዎች ቱጃሩ ከህዝባዊ ወያኔ ሐርነት ትግራይ ህወሓት አመራር ጋር ጥብቅ ቅርርብ ነበራቸው፣ ከወቅቱ አስተዳደር ጋርም ከፍተኛ ሙስና ፈጽሟል ሲሉ ጠንካራ ትችት ይሰነዝራሉ። አስተያየት ሰጪዎች ሼሁ ፈጽመውታል ላሉት ወንጀል ኢትዮጵያ ውስጥም እስር ይገባቸዋል ሲሉ ይሞግታሉ። አክቲቪስትና የፖለቲካ ተንታኝ ጀዋር መሐመድ በትዊተር ገጹ አላሙዲ በዘረፋ ሳውዲ እስር ቤት ውስጥ ተከርችሞበት ነበር። ጠቅላላው መንግስት በቁጥጥሩ ስር በነበረበት ወቅት ከኢትዮጵያ ምን ያህል ዘርፎ እንደነበረ አስቡት። ከቦሌ አየር ማረፊያ እጁን አስራችሁ የሜቴክ ተባባሪዎቹን እንዲቀላቀል ውሰዱት ሲል ጽፏል። ከጀዋር ሐሳብ በተቃራኒው ቱጃሩ ሼህ ሙሐመድ አላሙዲ ለኢትዮጵያ ውለታ ፈጽመዋልና ሊብጠለጠሉ አይገባም የሚሉ አስተያየት ሰጪዎችም በርካታ ናቸው። ሼህ ሙሐመድ አላሙዲ የብዙ ኢትዮጵያውያን እንጀራ ፈጣሪ ናቸው፣ ሳውዲ ውስጥ የታሰሩትም በስልጣን ጥመኛው ልዑል ነው የሚሉ አስተያየቶች ታይተዋል። አስተያየት ሰጪዎች ሼሁ ከወያኔ ጋር በነበራቸው የጥቅም ግንኙነት ይታሰሩ የሚሉ በአሁኑ አስተዳደር ውስጥ አመራር የሆኑ ሰዎችም ይታሰሩ ሊሉ ይገባል የሚሉና ሌሎች መከራከሪያ ሀሳቦችን ሰንዝሯል። በብሪታንያ የኬል ዩኒቨርሲቲ የሕግ መምህር ዶክተር አወላሎም። የሼ አልአሙዲ አስተዋጽኦን በትዊተር ገጹ አጉልቶ ጽፏል። አልአሙዲ ከወሰደው ይልቅ የበዛ ሀብት ለኢትዮጵያ አምጥቷል። ከቀደመው መንግስት ጋር ግንኙነቱ ምንም ይሁን ምን ከሚያገኘው የበለጠ ሰጪ ነው። መሰሪ አክቲቪዝምህን አቁም ሲልም የተቃውሞ ሀሳብ ሰንዛሪዎችን ተችቷል። እንዳልካቸው ጫላ በበኩሉ አላሙዲ የህዝባችን ዘመን ሀብት ዘርፎና የአካባቢ ውድመት አድርሶ የሚጠበቅበትን የኮርፖሬት ማህበራዊ ኃላፊነት ስላልተወጣ በህግ ይጠየቅ የሚሉ ሰውየው ሲዘርፍ ፈቅደው ያዘረፉት ባለስልጣናት ይታሰሩ ሲሉ አልሰማሁም በማለት ጽፏል። ፈቅደው ያዘረፉ ያላቸውን ባለስልጣናት ስም ዝርዝርም ጠቅሷል። አባቦራ በሚል የትዊተር ተጠቃሚ ለእንዳልካቸው በሰጠው መልስ የአላሙዲን መታሰር ለየትኛውም ችግር መፍትሄ እንደሚሆን አልገባኝም። ሰውየው ይታሰር ቢባል እንኳን ከ እርሱ በፊት የሚመጡ ብዙ ወንጀለኞች አሉ ለቲፒኤልኤፍ ስላጎበደደ ብቻ ይታሰር ማለት ኢፍታዊነት ነው ብሏል። የሼህ ሙሐመድ አላሙዲ መፈታት መልካም ዜና ነው። ወደ አገሩም መምጣትና መስራትም መብቱ ነው። ለውጡን ለመቀልበስ ከሚሞክሩ ኃይሎች ራሱን ማራቅ ይኖርበታል። አለበለዚያ ጸቡ ከህዝብ ጋር ይሆናል። እንደ ድሮ ተራ ጸብ የሚሆን አይመስለኝም። የኪያ ጸጋዬ አስተያየት ነው። አላሙዲ የኢትዮጵያ ባለውለታ ናቸውና የአገሪቱ በዝባዥ በሚሉ ሁለት ጎራዎች ተከፍለው የተሰጡ አስተያየቶች በርካታ ቢሆኑም የአብዛኞቹ አስተያየት ሰጪዎች ሀሳብ ከላይ በቀረቡት ተቃራኒ ሀሳቦች ዙሪያ የሚያጠነጥኑ ናቸው። ሌላው በሳምንቱ መንደርደሪያ ላይ የብዙዎችን ቀልብ ገዝቶ ያነጋገረው ጉዳይ አርብ ጥር 17 ቀን 2011 ዓ ም በተባበሩት አረብ ኤሚሬት ዱባይ ከተማ የተካሄደው የዱባይ ማራቶን የሩጫ ፉክክር ነው። በዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር የወርቅ ደረጃ የተሰጠው የዱባይ ማራቶን ለ20ኛ ጊዜ በተከናወነበት ዕለት ከኢትዮጵያውያን ደጋፊዎች መሃል ከፍ ተደርጎ የተያዘ የኢትዮጵያ ካርታ በርካታ ኤርትራውያንን አበሳጭቷል። በዕለቱ ውድድር ኢትዮጵያውያን አትሌቶች በተከታታይ በመግባት እንደተለመደው ለድል የበቁበት ሲሆን በተለይ አትሌት ጌታ ነሞላ ሁለት ሰዓት ከሶስት ደቂቃ ከ34 ሰከንድ ሮጦ በመግባት ክብረ ወሰን ሰብሮ ደጋፊዎቹን አስፈንጥዟል። በዕለቱ በርካታ ደጋፊዎች አረንጓዴ፣ ቢጫ፣ ቀይ የኢትዮጵያ ሰንደቅ ዓላማን በማውለብለብ ደስታቸውን ገልጧል። ከደጋፊዎች መካከል ግን አንድ ደጋፊ አረንጓዴ፣ ቢጫ፣ ቀይ ቀለም የተቀባ የኢትዮጵያ ግዙፍ ካርታን ከፍ አድርጎ ታይቷል። ካርታው ኤርትራንም አጠቃሎ የያዘ ነው። ይህ ካርታ ያለበት ፎቶግራፍን ብሪታንያ የሚገኘው የኢትዮጵያ ኤምባሲ በማህበራዊ መገናኛ አውታሩ ላይ ማውጣቱ ነበር። የቁጣው መንስኤም በርካታ ኤርትራውያን የኤርትራን ሉዓላዊነት የሚጋፋ ተግባር ነው፣ ኤርትራን ከዓለም ካርታ ላይ ያጠፋ፣ ሆን ተብሎ የሰውን ስሜት ለመፈተሽ የተደረገ ተግባር ነው ብሏል። የኢትዮጵያ ኤምባሲ በበኩሉ ፎቶግራፉ ያለበት መልዕክትን ከትዊተር ገጹ በማስወገድ ይቅርታ ጠይቋል። ኤምባሲው ባሳለፍነው ቅዳሜ በማህበራዊ የመገናኛ መገናኛ ገጹ ላይ ቀጣዩን መልእክት በእንግሊዝኛ አስነብቧል። በዱባይ ማራቶን ላይ የኢትዮጵያ ደጋፊዎች የያዙት የተሳሳተ የኢትዮጵያ ካርታ ፎቶግራፍን አርብ ዕለት በመለጠፋችን የተነሳ ለተፈጠረው ቁጣ ከልብ ይቅርታ እንጠይቃለን ይላል የኤምባሲው የእንግሊዝኛ ጽሁፍ። በማህበራዊ ድረገጹ የተለጠፈው ጽሁፍ መነሳቱን፣ መሰል ነገሮች ወደፊት ዳግም እንዳይከሰቱ ለማረጋገጥ አስፈላጊው እርምጃ እንደሚወሰድም ጽሁፉ አክሏል። ይህ በግልጽ ሊነገር ይገባል። ኤርትራ ሉዓላዊ ሀገር ናት። እውነታን አጣጣይ ከመሆን እንቆጠብ፣ ስትል አስተያየቷን ያሰፈረችው ገሊላ ስንታየው ናት። በተቃራኒው ጌታውን በሚል ስም የትዊተር ተጠቃሚ የኤርትራውያን ትዊተር እንዲህ ሲንቀለቀል አይቼ አላውቅም፣ ሲል ኤርትራውያን ቅድሚያ ሊሰጧቸው ስለሚገቡ ጉዳዮች በቀጣዩ ጽሑፍ አስነብቧል። በሺህ የሚቆጠሩ ኤርትራውያን በሜዲትራኒያን አለቁ ግድ አይሰጠኝም። በኤርትራ ስራ የለም አይመለከተኝም። ኤርትራ ውስጥ ጋዝ የለም ምን ጨነቀኝ። ኤርትራውያን ሊቢያ ውስጥ በባርነት ተሸጡ ምን ተዳይ። የሆኑ ሰዎች የድሮውን የኢትዮጵያ ካርታ ያዙ፣ በንዴት መገንፈል በማለት ጽፏል። ዘናሽናል የተሰኘውን የተባበሩት አረብ ኤሚሬቶች የድረገጽ ዜና ያያያዘው የምስራቅ አፍሪቃ የፖለቲካ ተንታኝ ዮሐንስ ገዳሙ ካርታውን አስመልክቶ ባሰፈረው ጽሑፉ የኤርትራን ነፃነት እውቅና ካለመስጠት ወይም ክብር ከመንፈግ የተነሳ አይመስለኝም ብሏል። ይልቁንስ አንዱ ለአንዱ ካለው ፍቅር የተነሳ ነው ሲል አክሏል። በዚህም አለበዚያ ግን መሰል ስህተቶች ወደፊት እንዳይከሰቱ ማድረግ ተገቢ ነው ሲል ጽሑፉን አጠቃሏል። ኤርትራን አጠቃሉ የያዘው የኢትዮጵያ የአፍሪካ ካርታ በታየበት የዱባዩ ማራቶን ኢትዮጵያውያን አትሌቶች እንደተለመደው በበላይነት አጠናቅቋል። የዱባይ ማራቶን ለ19 ጊዜያት ያህል ሲካሄድ በወንዶች 12 ጊዜ ኢትዮጵያውያን አትሌቶች ሲያሸንፉ አትሌት ኃይሌ ገብረስላሴ ደግሞ ሶስት ጊዜ በማሸነፍ ቀዳሚ ሆኖ መመዝገቡን የኢትዮጵያ አትሌቲክስ ፌዴሬሽን በፌስቡክ ገጹ አስነብቧል። በሴቶቹ 14ቱን ውድድሮች ኢትዮጵያዊያቱ ሲያሸንፉ አትሌት አሰለፈች መርጊያም ለሦስት ጊዜያት በማሸነፍ ውድድሩ ስሟን በደማቅ መጻፍ የቻለች አትሌት መሆኗን ገጹ አክሎ ጽፏል። አድማጮች የአላሙዲ መፈታትና ካርታው በሚል ርዕስ ያቀናበርንላችሁ የማኅበራዊ መገናኛ አውታሮች ቅኝት ዝግጅታችን በዚሁ ይደመደማል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ